መጽሐፈ ነገሥት ቀዳማዊ ምዕራፍ አምስት የጢሮስ ንጉሥ ኪራም ለዳዊት በዘመኑ ሁሉ ወዳጁ ስለ ነበረ ሰሎሞን በአባቱ ፈንታ ንጉሥ ለመሆን እንደ ተቀባ ሰምቶ ባሪያዎቹን ወደ ሰሎሞን ሰደደ። ሰሎሞንም ወደ ኪራም እንዲህ ብሎ ላከ። እግዚአብሔር ከእግሩ በታች እስኪጥልለት ድረስ በዙሪያው ስለነበረ ሰልፍ አባቴ ዳዊት የአምላኩን የእግዚአብሔርን ቤት መሥራት እንዳልቻለ አንተ ታውቃለህ። አሁንም አምላኬ እግዚአብሔር በዙሪያዬ ካሉት እረፍት ሰጥቶኛል፤ ጠላትም ክፉም ነገር የለብኝም። እነሆም እግዚአብሔር ለአባቴ ለዳዊት በአንተ ፈንታ በዙፋንህ ላይ የማስቀምጠው ልጅህ እርሱ ለስሜ ቤት ይሠራል፣ ብሎ እንደ ነገረው ለአምላኬ ለእግዚአብሔር ስም ቤት እሠራ ዘንድ አስባለሁ። አሁንም ከወገኔ እንደ ሲዶናውያን እንጨት መቁረጥ የሚያውቅ እንደሌለ ታውቃለህና የዝግባ ዛፍ ከሊባኖስ ይቈርጡልኝ ዘንድ ባሪያዎችህን እዘዝ። ባሪያዎችም ከባሪያዎችህ ጋር ይሁኑ፣ የባሪያዎችህንም ዋጋ እንደ ተናገርኸው ሁሉ እሰጥሃለሁ። ኪራምም የሰሎሞንን ቃል ሰምቶ እጅግ ደስ አለውና በዚህ በታላቅ ሕዝብ ላይ ጥበበኛ ልጅ ለዳዊት የሰጠ እግዚአብሔር ዛሬ ይመስገን አለ። ኪራምም የላክብኝን ሁሉ ሰማሁ ስለ ዝግባውና ስለ ጥሉ እንጨት ፈቃድህን ሁሉ አደርጋለሁ። ባሪያዎቼ ከሊባኖስ ወደ ባሕር ይጐትቱታል። እኔም በታንኳ አድርጌ በባሕር ላይ እያንሳፈፍሁ አንተ እስከ ወሰንኸው ስፍራ ድረስ አደርስልሃለሁ። በዚያም እፈታዋለሁ፣ አንተም ከዚያ ታስወስደዋለህ። አንተም ፈቃዴን ታደርጋለህ፣ ለቤቴም ቀለብ የሚሆነውን ትሰጠኛለህ ብሎ ወደ ሰሎሞን ላከ። እንዲሁም ኪራም የዝግባውንና የጥሩን እንጨት እንደሚሻው ያህል ሁሉ ለሰሎሞን ይሰጠው ነበር። ሰለሞንም ለኪራም ስለ ቤቱ ቀለብ ሀያ ሺህ የቆሮስ መስፈሪያ ስንዴ፣ ሀያ ኮርም ጥሩ ዘይት ይሰጠው ነበር። ሰለሞንም ለኪራም በየዓመቱ ይህን ይሰጥ ነበር። እግዚአብሔርም እንደ ነገረው ለሰሎሞን ጥበብ ሰጠው። በኪራምና በሰለሞንም መካከል ሰላም ነበር። ሁለቱም ቃል ኪዳን ተጋቡ። ሰሎሞንም ከእስራኤል ሁሉ ገባሮች መርጦ አወጣ። የገባሮቹም ቁጥር ሰላሳ ሺህ ሰዎች ነበረ። በየወሩም እያከታተለ ወደ ሊባኖስ አሥር አሥር ሺህ ይሰድድ ነበር። አንድ ወርም በሊባኖስ ሁለት ወርም በቤታቸው ይቀመጡ ነበር። አዶኒራምም አስገባሪ ነበር። ሰሎሞንም ሰባ ሺህ ተሸካሚዎች ሰማንያ ሺህም በተራራው ላይ የሚጠርቡ ጠራቢዎች ነበሩት ይኸውም በሠራተኛው ሕዝብ ላይ ከተሾሙት ከሦስቱ ሺህ ስድስት መቶ ሰዎች ሌላ ነው። ንጉሡም ታላላቅ ምርጥ ምርጥ ድንጋዮችን ይቈፍሩና ይጠርቡ ዘንድ ለቤቱም መሠረት ይረበርቡት ዘንድ አዘዘ። የሰሎሞንና የኪራምም አናጢዎች ጌባላውያንም ወቀሯቸው። ቤቱንም ለመሥራት እንጨቱንና ድንጋዮቹን አዘጋጁ።